ላለፉት ሁለት ወራት በኦሮሚያ ክልል የተከሰተው የተቃውሞ እንቅስቃሴን ለመቀልበስ የኢትዮጵያ መንግስት በወሰደው የኃይል እርምጃ የሟቾች ቁጥር እየጨመረ መሄዱን ነው ሂዩማን ራይትስ ዎች ባለፈው አርብ ያስታውቀው። የድርጅቱ የአፍሪካ ጉዳዮች ዳይሬክተር አቶ ዳንኤል በቀለ እንደገለጹት ሂዩማን ራይትስ ዎች የአይን ምስክሮችንና የተጎጂ ቤተሰቦችን በማናገር ባገኘው መረጃ መሰረት የሟቾዎች ቁጥር 140 ደርሷል። የግድያው ከፍ ማለትም ድርጅታቸውን እንዳሳስበው ተናግረዋል። አቶ ዳንኤል ሂውማን ራይትስ ዎች በስፍራው ላይ ተገኝቶ መረጃዎችን ሳያረጋገጥ አንድ መቶ አርባ ሰዎች ተገለዋል ብሎ መግለጽ ተአማኒነቱ ምን ያህል ነው ብዬ ላቀረብኩላቸው ጥያቄ አቶ ዳንኤል ሲመልሱ ቁጥራቸው ወደ መቶ አርባ የሚጠጉ ሰዎች ህይወታቸው አልፏል ተብሏል የሚለው መረጃ በእኛ መግለጫ ላይ የተገለጸው ሂውማን ራይትስ ዎች ያረጋገጠው ቁጥር ነው በሚል ሳይሆን ሌሎች የኦሮሞ አካባቢ የኦሮሞ ተወላጆች ሰብአዊ መብቶች ተሟጋች ድርጅቶችና ሰዎች ያወጡትን ቁጥር ጠቅሰን ነው። አቶ ዳንኤል አክለውም መንግሥት በተቃዋሚ ሰልፈኞች ላይ በወሰደው እርምጃ ለአካል ጉዳት የተዳረጉ ሰዎችንና በንብረት ላይ የደረሰውን ውድመት ማወቅ አዳጋች ነው ብለዋል። መንግስት ሌሎች ገለልተኛ የሆኑ ለምሳሌ የአፍሪካ ሰብአዊ መብት ኮሚሽን ወይም የተባበሩት መንግስታት የሰብአዊ መብት ኮሚሽን ባለሙያዎች በአካባቢው ተገኝተው በነጻነት መንገድ ምርመራ አድርገው እንዲ እንዲያጣሩ እንዲዘግቡ የሚፈቅድበት ሁኔታ ካልተመቻቸ ለማረጋገጥ ያስቸግራል። እርግጥ አንዳንድ ተቃውሞ ሰልፉ ላይ ይሳተፉ የነበሩ ሰዎች የአመፅ መስመር የያዘ አቅጣጫ ተከትለው የነበረ መሆኑ እና የግለሰብ እና የመንግስት ንብረትም እንዳወደሙ እንደወደመ ለመረዳት ተችሏል። ምናልባት ይሄ በመንግስት በኩል የተወሰደውን እርምጃ ጠንከር ያለ ሊያደርገው አስችሎ ይሆን ይሆናል። ነገር ግን በኛ አስተሳሰብ በእኛ አስተያየት በዓለም አቀፍ የሰብአዊ መብት አጠባበቅ መርሆች እና ድንጋጌዎች መሰረት መንግስት ለጸጥታ ለማስፈን የሚጠቀመው የኃይል መጠን ከነገሩ ሁኔታ ተመጣጣኝ መሆን አለበት። በአሜሪካና አውሮፓ የሚኖሩ የኦሮሞ ተወላጆችና ሌሎች ኢትዮጵያውያን በጋራ በመሆን ለኦሮሚያ ተማሪዎች ተቃውሞ አጋርነታቸውን ሲገልጹና ጉዳዩን ለየሀገራቱ መንግስታት ሲያሳስቡ መቆየታቸው ይታወሳል። በዩናይትድ ስቴትስ የኦባማ አስተዳደርም በውጭ ጉዳይ መስሪያ ቤቱ እና በብሔራዊ ደህንነት ካውንስሉ አማካኝነት ባወጣው መግለጫ የኢትዮጵያ መንግስት ለተቃውሞ ሰልፉ ሕጋዊና አግባብነት ያለው ምላሽ እንዲሰጥ ጠይቋል። የሁማን ራይትስ ዎች የአፍሪካ ጉዳዮች ዳይሬክተር አቶ ዳንኤል በቀለ እንደሚሉት ድርጅታቸው የኢትዮጵያ መንግስት የዜጎቹን መብት እንዲያከብር ከሚያስተላልፈው መልዕክት በተጨማሪ ኃያላን ሀገራት በኢትዮጵያ ሰብዓዊና ዴሞክራሲያዊ መብቶች ይረጋገጡ ዘንድ ጫና ሊያደርጉ እንደሚገባ ያምናል። ኢትዮጵያ ውስጥ ያሉ የኢትዮጵያ ዜጎችን መብት አጠባበቅ አከባበር በሚመለከት የመጀመሪያ ኃላፊነቱ የኢትዮጵያ መንግስት ነው። ስለዚህ የመጀመሪያ ጥሪያችን የሚመለከተው በቀጥታ ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት በአገር ውስጥ ባሉት አግባብነት ባላቸው ህጎቹም በዓለም አቀፍ ግዴታዎቹም መሰረት የዜጎችን መብት እንዲያከብርና እንዲያስከብር ነው። በተለይም አፍሪካ ህብረት፣ የአውሮፓ ህብረት፣ የአሜሪካ መንግስት፣ የእንግሊዝ መንግስት የመሳሰሉት ከኢትዮጵያ መንግስት ጋር ጠበቅ ያለ ብዙ መልክ ያለው ግንኙነት ስላላቸው ይህ የተፈጠረው ሁኔታ የሚያሳስባቸው መሆኑንና ሊወሰድ የሚገባው እርምጃም ምን አይነት መሆን እንዳለበት አበክረው ለኢትዮጵያ መንግስት ሊያነሱ፣ ሊወያዩ፣ መፍትሄ ሀሳብ ሊጠቁሙ ይገባል ብለን እናምናለን። ለዶች ቬለ ለተጠናቀረው ዘገባ ናትናኤል ወልደነኝ ከዋሽንግተን ዲሲ